በደቡብ አፍሪካዋ የደርበን ከተማ ባለፈው ሳምንት ዓርብ ጀምሮ በውጭ ሀገር ዜጎች ላይ የደረሱ ጥቃቶችን በመቃወም በበርካታ ሺዎች የሚቆጠሩ የደቡብ አፍሪካ እና ሌሎች ፍልሰተኞች በዛሬው ዕለት ሰላማዊ ሰልፍ አካሄዱ። አንድ ኢትዮጵያዊን ጨምሮ በትንሹ ለአምስት ሰዎች ሕይወት መጥፋት እንዲሁም ለበርካቶች መቁሰልና ለንብረት መውደም ምክንያት የሆነውን ሁከት የደቡብ አፍሪካው ፕሬዝዳንት ጃኮብ ዙማ በዛሬው ዕለት አውግዘዋል። ባልደረባችን ሄኖክ ሰማእግዜር እንደዘገበው ግጭቱን በመስጋት በጆሃንስበርግ ከተማ አንዳንድ ሰፈሮች የሚገኙ ኢትዮጵያውያንና የሌሎች ሀገሮች ተወላጆች የንግድ ተቋማት ደርበንን ጨምሮ ተዘግተው ውለዋል። ከአራት ሺህ በላይ የተገመቱ ደቡብ አፍሪካውያን ዛሬ በደርባን አደባባይ ወጥተው በአፍሪካዊ ስደተኞችና ፍልሰተኞች ላይ የሚደርሱ ጥቃቶችን አውግዘዋል። የደርባን ከተማ ነዋሪዎች፣ ተማሪዎች፣ የፖለቲካና የሃይማኖት መሪዎች አፍሪካ አንድ ናት፣ የጥላቻ ጥቃት ይቁም የሚሉ መፈክሮችን አንግበው ለአምስት ሰዎች ሞት ምክንያት ለሆኑ ጥቃቶችና በሺዎች የሚቆጠሩ ሰዎችን እንዳፈናቀሉ የሚነገረውን ጥቃቶች አውግዘዋል። በጆሐንስበርግ ከተማም ውጥረት እንዳለ ከስፍራው ዘጋቢዎቻችን አረጋግጠዋል። ከጆሐንስበርግ ከተማ ወጣ ብሎ በሚገኝ ስደተኞችና ፍልሰተኞች በብዛት የሚኖሩበት ሰፈር ውስጥ የውጭ ሀገር ዜጎችን የሚቃወሙ ግለሰቦች ወደ አደባባይ ወጥተው ፖሊስ ባስለቃሽ ጋዝ ሲበትን ውሏል። የደቡብ አፍሪካው ፕሬዚዳንት ጄኮብ ዙማ በጥቃቶቹ ዙሪያ ከካቢኔ ሚኒስትሮቻቸው ጋር መምከራቸውን ለሀገሪቱ ፓርላማ ገልጸዋል። ፈተናዎች እንዳሉብን ግልጽ ነው። ሆኖም እንዲህ አይነት የአመፅ አድራጎት በውጭ ዜጎች ላይ መፈጸምና ሱቆቻቸውን ማውደም ተቀባይነት የለውም። ስለዚህ ይሄ መቆም አለበት። እንዴት እርስ በርሳችን እንገዳደላለን? ጎበዝ። የደቡብ አፍሪካው ፕሬዚዳንት ጄኮብ ዙማ ያደረጉትን ንግግርና ያዳመጥ ነው። በዚህ ሳምንት በደርባን ከተማ ጎዳናዎች ላይ ሁከት ተከስቷል። በደቡብ አፍሪካ የሚኖሩ ሰዎች ላይ ያነጣጠሩ ጥቃቶች ያሰጓቸው ኢትዮጵያውያንና የሌሎች ሀገር ዜጎች ማለትም የሶማሊያ፣ የዝምባብዌና የዛምቢያ እንዲሁም የማላዊ ዜጎች ቤቶቻቸውንና የንግድ ሱቆቻቸውን ዘግተው ነው የሰነበቱት። በደርባን ከተማ ያነጋገርናቸው አንዳንድ ኢትዮጵያውያን እንቅስቃሴዎቻቸውን ገድበው በቤት ውስጥ እንደሰነበቱ ገልጸዋል። ሱቆቻቸውንም ዘግተዋል። በደርባኑ ጥቃት ከተገደሉት አምስት ሰዎች መካከል አንዱ ኢትዮጵያዊ መሆኑን የአስከሬን ማቆያ ሆስፒታል ለቪኦኤ አረጋግጧል። አስከሬኑ ሲሸኝ የነበሩ የአይንማኞችም በግጭቱ የሞተው አንድ ኢትዮጵያዊ መሆኑን አረጋግጠዋል። ሕይወቱ ያለፈው የ22 ዓመቱ ተሰማ ማርቆስ ሲሆን ታላቅ ወንድሙ አሌክስ ማርቆስ በደረሰበት ከባድ ጉዳት በቆዳው ላይ የሶስተኛ ደረጃ የሚባለው አይነት ቃጠሎ ደርሶበት በፕሪንስ መሸኒ ሆስፒታል ሕክምና እየተደረገለት ይገኛል። በደርባን ከተማ የሚገኘው ጌል ስትሪት አስከሬን ማቆያ ጣቢያ ደውለን ባገኘነው መረጃ መሰረት የአንድ ኢትዮጵያዊ አስከሬን ለቀብር መውጣቱን ገልጸውልናል። የደርባኑ ጥቃት የተቀሰቀሰ ሰው የዙሉ ንጉስ ጉድዊል ዘወልተኒ ያለ ህጋዊ ፈቃድ ወደ ደቡብ አፍሪካ የገቡ የውጭ ሀገር ዜጎችን ከአካባቢያችን እናስወጣ የሚል ንግግር ካሰሙ በኋላ ነው ሲሉ የመገናኛ ብዙሀን ዘግበዋል። ንጉሱ በንግግራቸው እንዲህ ነበር ያሉት። የደቡብ አፍሪካ መንግስት እንዲረዳን እንፈልጋለን። ቅማል አናታችን ላይ ቤቱን ሰርቶብናል። እነዚህን ጉንዳኖች ከፀሐይ ላይ አውጥተን እናሰጣቸዋለን። እዚህ የሚኖሩ ስደተኞች ሻንጣቸውን እየሸከፉ ወደ የመጡበት እንዲመለሱ እንጠይቃለን። በዛሬ ዕለት ደርባን ከተማ የተካሄደው ሰላማዊ ሰልፍን ሲከታተል የነበረው ይትባረክ በደቡብ አፍሪካ ለአስራ አንድ ዓመታት ያህል እየኖረ ኢትዮጵያዊ ነው። ሁኔታውን እንዲህ ያስረዳል። አንቲ ዘኖፎቢያዎች ወጥተው ነበረ። ቀጥሎ ደግሞ እነሱ እነሱን የሚቃወሙ ደግሞ እንደገና መጡ ከዛ ሁለቱ ተጋጩ መንገድ ላይ ግን ፖሊስ ኮንትሮል አድርጎታል። ምንም ሰው ላይ የደረሰ አደጋ ምንም እስካሁን የለም። ምን ያህል ናቸው እንግዲህ ግን ግጭት ላይ ናቸው። ይህንን እንግዲህ ላይ ሆኜ ነው እያየዋቸው ነው። እንደውም አሁን አሁን ታያቸዋለህ። እስቲ ፊት ለፊት የምታየውን ነገር ግለጽልኝ። ፊት ለፊት ላይ በዛ በኩል የዚህ ሀገር ዜጎች ተሰብስበው በአንድ በኩል አሉ። በዚህ ጋር ደግሞ እንደ የዚህ ሀገር ዜጎች በድብልቅ ከኛ ከኛ ጋር ከፎሬነሮች ጋር አሉ መሀል ላይ ፖሊስ አለ፣ እያስተባበለ ነው። በቃ በሁለቱም በኩል ጩኸት ነው። ከዛም ጩኸት ከዚህም ጩኸት ነው እንጂ ምንም አሁን ግጭት እስካሁን እስካሁን ግጭት የለም። ያው የአፍ ጩኸት ነው፣ በአፍ ነው እስካሁን። አሁን እንግዲህ የምትገልጽልኝ ቪክቶሪያ ስትሪት የሚባል ሰፈር ውስጥ ነው? ነው ቪክቶሪያ ፓርክመንት ዌስት ስትሪት ነው፣ ሪልቲ ዌስት ስትሪት ነው የሚባለው። በትክክሉ ዌስት እና ፊልድ ኮርነር ላይ ነው። አሁን እንግዲህ አሁን ከፊት ለፊት ዛሬ በርካታ ደቡብ አፍሪካውያን ናቸው አፍሪካውያን ወንድሞቻችን ላይ የሚደረገውን ጥቃት እንቃወማለን ሲሉ የወጡት አሁን ከፊት ለፊት ከምታያቸው ምን ያህሉ እናንተን ደግፈው ነው ያሉት? ምን ያህል ናቸው ደግሞ ተቃውሞ ተፋጠው ያሉት? እኛን ደግፈው ያሉት በጣም በብዛት ያሉ ናቸው። እኛን ደግሞ ተቃውሞ ያሉት ደግሞ ከቁጥር የማይገቡ ና ዱርዮች ናቸው። ትክክለኛ ቤት ውስጥ የማያድሩ ሰዎች ናቸው አሁን የተቃወሙ ያሉት ለዘረፋና ተንኮል የተዘጋጁ ናቸው እንጂ ጤናማው ሕብረተሰብ ማ ብዙም ያው አብረናቸውን ጻው ላይ እየኖርን ምንም አይ አይናገሩንም እኮ እንደ ድሮ ናቸው ፊታቸው እንኳን አልተቀየረብንም። እንግዲህ አሁን ብዙ ሰዎች ኢትዮጵያም ያሉ በማህበረሰብ መገናኛ ብዙኃን በተለይ በኢትዮጵያውያን ላይ እንደዚህ አይነት አደጋ ደረሰ ተቃጥሎ የሞተ ኢትዮጵያውያን አለ በሆስፒታል የሚገኝ አለ የሚለውን በሚመለከቱ ጊዜ በሚሰሙ ጊዜ እንደው ደቡብ አፍሪካውያን ሁሉም ጠቅለው ጥቃት እያደረሱ ወይ ደግሞ የሚበዙት ኢትዮጵያውያን እንደዚህ ጥቃት እየደረሰባቸው እንደሆነ አፍሪካውያንን ጨምሮ እንደዛ ያስባሉ። እና እስቲ ከደቡብ አፍሪካውያኑ ጋር ያላችሁን ግንኙነት፣ ጥቃቱን የሚያደርሱባችሁ እነማን እንደሆኑ ግለጽልኝ። እኛ ከነሱ ጋር ያለን ንብረት በጣም ጥሩ ነው። በጣም ጥሩ ወዳጅነት ነው ያለን። አብረንም እየሰራን ነው። አብረንም እየኖርናቸው ነው ግን አሁን እነዚህ ዱርዬ ናቸው የምልህ፣ ለዘረፋ የተነሳሱ ወገኖች ናቸው አሁን እያስቸገሩ ያሉት እንጂ ትክክለኞቹ አይደሉም። እና እኔ በበኩሌ የሞቱ የሞተውም አንድ ልጅ ተቃጥሎ ሞቷል። እርግጥ ነው ከትንሽ ከከተማ ወጣ ብለዋል። ሁለት ነበሩ፣ አንደኛው ሆስፒታል ላይ ነው ያለው። ሌላ ደግሞ ሶስት ዝምባብዌዎች አንድ ላይ ሞቱ አሉ። እስካሁን ስድስት ነው ሞት የተባለው። እሱንም ግን ከከተማ ውስጥ ውጣ ወጣ ያለ ቦታ ነው። ከተማ ላይ እስካሁን ምንም አይነት የሞት አደጋ የለም። ዮናስ አስፍቅሩ ይባላለሁ። እድሜ ሰላሳ ስድስት ነው። ደቡብ አፍሪካ ውስጥ በንግድ ስራ ነው የተሰማራሁት። ደቡብ አፍሪካም መኖር ከጀመርኩ ኦልሞስት ናው ዘጠኝ ያህል ሆኖኛል። መጀመሪያ ሁኔታውን እንዲቀሰቀስ ያደረገው ነገር የኳዙሉ ናታል የዙሉ ኪንግ በተናገረው ንግግር ነው። ስደተኞቹ መውጣት አለባቸው ከተማችን እና ቆሻል ምናምን ባለው መሰረት እሱ በተናገረ በሀያ ሁለት ምናምን መሰለኝ የተናገረው ሰውዬው እርግጠኛ ማለት ነው ቀኑ። መጀመሪያ በሀያ አምስት እንቅስቃሴውን ጀመሩ። ስሪንጎ የሚባል አካባቢ ያሉትን አበሾች አጠቋቸው፣ ሱቃቸውን ዘረፏቸው። ከዛ በኋላ ሁለት ቀን በረደ፣ እንደገና ተመልሶ ጀመረ። ከሀያ አምስት ጀምሮ እስካሁን ድረስ በትንሽ እንደው ያለ ማጋነን አንድ ሰባ ሰማኒያ ሱቆች ተሰብረዋል። እኔ ራሴ ባደረስኩበት አካባቢ ጓደኞቻችንን ለማንሳት ወየ ሎኬሽኑ ስንሄድ ሱቃቸውን አቃጥሏቸዋል፣ ተዘርፈዋል። እንዳለ በብዛት አበሻው ተዘርፏል። በቃ ሱቅ አልባ ሆኗል። አሁን አበሻው እንዳለ ከዛ አካባቢ ፈልሶ መጥቶ ዌስት ስትሪት የሚባል ቦታ ላይ ያለው እንዳለ ተሰብስቦ አሁን ንብረት የለውም ምን የለውም፣ ሁሉ ነገሩን አጥቶ እዚህ መጥተዋል። ያሉት እስካሁን ባለውበት ጊዜ ለመጀመሪያ ጊዜ እንደዚህ ነገር አይቼ አላውቅም። ዘጠኝ ዓመት ስኖር እንደዚህ አይነት ጥቃት አበሻው ላይ አይቼ አላውቅም። አሁን የመጀመሪያ ጊዜ ነው ሳይ። በእርግጠኝነት እኔ ያየሁት ሬሳውን የሚሸኘት አንድ ልጅ የተቃጠለ አለ። የእሱ ወንድምም ከኔ ሱቅ አጠገብ ነው የተቀመጡት። አንድ ግድግዳ ያለ ነው። እሱም ተቃጥሏል። በአንድ በኩል አንድ ጆሮ እጁ ምናምን ተቃጥሏል። አንደኛው ልጅ ሬሳው የተቃጠለውን ከትናንት። ዮናስ ለሰጠህን ማብራሪያ በጣም አመሰግናለሁ። እሺ፣ በጣም እኔም አመሰግናለሁ። አሁንም በደቡብ አፍሪካ እንቆያለን። ሰሞኑን በደቡብ አፍሪካ የተቀሰቀሰው በስደተኞች ላይ ያነጣጠረ ጥቃት ለአምስት ሰዎች መገደል ና ለብዙ ሺዎች መፈናቀል ምክንያት ሆነ። በቀዳሚነት ንብረትነታቸው የሶማሊያን እና የኢትዮጵያን በሆኑ የንግድ ሱቆች ላይ ያነጣጠረው ይህ የአመፅ ጥቃት አሁን በዚያች ሀገር የሚኖር ማንኛውንም አፍሪካው ስደተኛ ኢላማ ወደ ማድረግ መሸጋገሩ በእነኚህ ማህበረሰብ አባላት ዘንድ ከፍተኛ ስጋት መፍጠሩና ተስፋ ወደ መቁረጥ ማምራቱ ተዘገበ። ቱሶ ኩማሎ ከጆሃንስበርግ ያጠናቀረውን ዘገባ ዝርዝር አሉላ ከበደ ያቀርበዋል። የሶማሊ ተወላጁ ኢብራሂም መሐመድ አሊ ጆሃንስበርግ ውስጥ የቡና መጠጫ ካፍቴሪያ ባለቤት ነው። እንደ አውሮፓውያን ዘመን አቆጣጠር በ2008 ዓ ም በደቡብ አፍሪካ የደረሰው በስደተኞች ላይ የተነጣጠረ ጥቃት አስከፊ ትውስታ ዛሬም ከአእምሮ እንዳልጠፋ ይናገራል። ወንድሙን በሕይወት ያጣውና በመኪና ጥገና መስጫ መደብሩ ላይ በደረሰው የንብረት ውድመት ለጉዳት የተዳረገውም ያኔ ነበር። በዚያ ጥቃት የስደተኛ ጥላቻ ያላቸው ሰዎች ወንድሜን ገደሉት። ዝርፊያ በፈጸሙበት ጊዜ በጥላቻ ተነሳስተው ገደሉት። የመስሪያ መሳሪያዎችንና ገንዘቤንም አጣሁ። ያን ሁሉ ጉዳት ካደረሰ ጥቃት ሰባት ዓመታት ቢያልፍም፣ በጥላቻ የሚመራው አመፃ ግን አገረሸ። እናም የውጭ ሀገር ተወላጅነት ያላቸው የዚያች ሀገር ነዋሪዎች ዳግም ስጋት ላይ ወደቁ። በስዌቶ ከተማ ያሉ ሶማሊያውያንና ኢትዮጵያውያን ባለግሮሰሪዎች ጥቃቱ ከተነጣጠረባቸው ውስጥ ቀዳሚዎቹ ናቸው። ንግድና ንብረታቸውን በነጠቋቸውም ግለሰቦች ከቄው ተባረሩ። በድርባን የንግድ ሱቅ ባለቤት በሆኑ የውጭ አገር ተወላጆች ላይ የጀመረው ጥቃት አሁን ተስፋፍቶ ማንኛውንም የሌላ ሀገር ተወላጅ የሆነ አፍሪካዊ ኢላማው አድርጓል። በብዙ ሺዎች የሚቆጠሩ ከይዞታቸው ተፈናቅለው በየስብሳቡ ለመጠለል ተገደዋል። በሶዌቶ የነበራትን የንግድ ሱቅ በኃይል ተነጥቃ የተባረረችው ሳራ ኪዳኔ አሁንም በብጥብጡ ከደረሰባት የመንፈስ መረበሽ እንዳልወጣች ያስታውቃል። ምንም ሰላምም ሆነ ደህንነት አይሰማኝም። እኔ የተቀማሁት ብዙ ነው። ህይወቴንም ላጣ ነበር። ምን ልል እንደምችል አላውቅም። ተመልሼ ወደዚያው ከመሄድ ሌላ አማራጭ ግን የለኝም። ምንም አይነት አማራጭ የለኝም። ጥሩ ሰዎች አይደሉም እነዚህ። እንደገና ጥቃት ሊሰነዝሩብኝ ይችላሉ። አንዳንድ የጥቃቱ ሰለባዎች ደግሞ አይተው እንዳላዩ ፊታቸውን አዙረው ማለፍ መረጡ ሲሉ የደቡብ አፍሪካ ፖሊሶችን ያማራሉ። የ32 ዓመቱ ጌታው አንየው ይህን መሰል ምሬት ከሚያሰሙት ውስጥ አንዱ ነው። አይድድ ጎ ቱ ሪፖርት ፎር ፖሊስ ኖ ዋን ሄልፕ ሚ ዳት ታይም የደረሰብኝን ለፖሊስ ለማመልከት ከፖሊስ ጣቢያ ማንም በደሌን ሊሰማና ሊረዳኝ የሚፈቅድ ፖሊስ አላገኘውም። ምን የሆነ እንደሆነ ልረዳ አልቻልኩም። አንዳችም እርዳታ ግን አላገኘውም። የ አምስት ዓመቱን ዮሐንስ አለሙን የመሳሰሉት ደግሞ አሁንም በሆነው ነገር ግራ እንደተጋቡ ናቸው። ያው አፍሪካን በት ፕሮብለም አፍሪካዊ ወንድሞች ነን። ይሄን ሁሉ መከራ እንድንሸከም ለምን ወሰዱ? ወንድሞቻችንን ገደሉ፣ የሸቀጣ ሸቀጥ መደብሮቻችንንም ዘረፉ። የደቡብ አፍሪካ ባለስልጣናት ግን አገሪቱ በስደተኞች ላይ በተነጣጠረ የጥላቻ ዘመቻ ተውጣለች የሚለውን አይቀበሉም። የወንጀል ጥቃቶች ናቸው ባይ ናቸው። አብዱረዛቅ አሊ ኦስማን በደቡብ አፍሪካ የሶማሊያውያን ማህበረሰብ ቦርድ ዋና ጸሐፊ ናቸው። የባለስልጣናቱን ማስተባበያ እሳቸው ደግሞ በተራቸው አይቀበሉም። To me, actually, it's uh, pure xenophobic attacks which have been targeted by the foreign nationalists. ይሄ ለኔ በአገሪቱ በሚኖሩ የውጭ ተወላጅነት ባላቸው ስደተኞች ላይ የተነጣጠረ የጥላቻ ዘመቻ ነው፣ በተለይም ትንንሽ መደብሮች ባላቸው ላይ። ስለዚህ ግልጽ ነው። በውጭ ሀገር ነዋሪዎች ላይ እየተሰነዘሩ ያሉት ጥቃቶች በየዕለቱ እያየሉ ቢመጡም በተለይ ኢትዮጵያውያንና ሶማሊያውያኑ ወደ ሀገራችን ከምንመለስ እዚሁ ብንሞት ይሻላል እያሉ ነው።